በኢትዮጵያ የእስራኤል አምባሳደር የሆኑት ቤተ እስራኤላዊው አብርሃም ንጉሴ የአፍሪካ ህብረት የሩዋንዳውን የዘር ጭፍጨፋ ለማሰብ ባዘጋጀው ስብሰባ ተገደው እንዲወጡ ተደረጉ። አምባሳደሩ ከስብሰባው እንዲወጡ የተገደዱት እስራኤል በጋዛ ፍልስጤማውያን ላይ የምትፈጽመውን መጠነ ሰፊ ጥቃት የሚቃወሙ በርካታ አባል ሀገራት አምባሳደሩ በተገኙበት ስብሰባ ላይ አንካፈልም ብለው ተቃውሞ በማሰማታቸው መሆኑ ተገልጿል። እስራኤል የውጭ ጉዳይ ሚኒስቴር አምባሳደሩ ከስብሰባው ተገደው መውጣታቸውን ተከትሎ አፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ የሱፍን መውቀሱን የእስራኤል የመገናኛ ብዙሀን ገልጸዋል። ሚኒስቴሩ ድርጊቱ የዘር ጭፍጨፋ የደረሰባቸውን የሩዋንዳ ቱትሴዎች መታሰቢያ ክብር ያልሰጠ ተቀባይነት የሌለውና የሩዋንዳና የአይሁድ ህዝቦችን ታሪክ ግምት ውስጥ ያላስገባ ነው በማለት መተቸቱን ዘገባዎቹ ጠቅሰዋል። የእስራኤል አምባሳደር ሆነው የተሾሙት አምባሳደር አብርሃም ባለፈው ዓመት ነሐሴ ወር ነበር። በኢትዮጵያ የጥላቻ ንግግሮች ሴቶችን ከማህበራዊ ተሳትፎ እየገደባቸው ነው ተባለም። ኢትዮጵያ ውስጥ ሴቶችና ልጃገረዶችን ከማህበራዊ ኑሮ እየተገለሉና በማህበራዊ ትስስር ገጾች ላይም በተደጋጋሚ መገፋትና ማጥላላት የደረሰባቸው መሆኑን ሴንተር ፎር ኢንፎርሜሽን ሪዚሊየንስ የሰራሁት ጥናት ያሳያል አለም። ጥናቱ ኢትዮጵያ ውስጥ በፌስቡክ፣ ኤክስ እና ቴሌግራም እንደዚሁም ዩቲዩብ እና ቲክቶክ ላይ የሚፈጸሙ ጾታን መሰረት ያደረጉ ትንኮሳዎች ላይ ያተኮረ ነው። ግኝቶቹ እንደሚያሳዩትም በማህበራዊ ትስስር ገጾች ላይ የሚደረጉ የጥላቻ ንግግሮች የሰዎችን የመናገር የመምራትና በዲጂታሉ ዓለም ያላቸውን ደህንነት እየገደበ እንዳለና በዚህም ምክንያት በተለይ ሴቶች ወደ ዳር እየተገፉ ነው ብሏል። ሲአይአር በሴቶች ማንነትና ክብር ላይ የተስፋፉ ጥቃቶች የሴቶችን የበታችነት የሚጠቁሙ መልክቶችና ክብረ ነክ የሆኑ የጅምላ አመለካከቶች መኖራቸውን ተመልክቻለሁ ያለ ሲሆን የተለመደውን የአናኗር ዘይቤ የሚቃወሙ ሴቶች በአመራር ሚና ወይም በሴ ስፖርት ውስጥ ያሉ ሴቶችን በወሲባዊ ምልከታ እንዲታዩ እንደዚሁም ዝቅተኛ ግምት እንዲሰጣቸው እያደረገና መገለልና መኮነንም እንዲደርስባቸው አስተዋጽኦ እያደረገ ነው ብሏል። በጥናቱም ጥናቱ በተጨማሪም በተደራራቢ ጥቃቶች ላይ ያለውን ዘርፈ ብዙ አዝማሚያ በማሳየት ሴቶችና ልጃገረዶች ላይ የሚደርሰው ጥቃት በጾታቸው ብቻ አለመሆኑን እንዳሳየም ተገልጿል። ፖለቲካዊ ሁነቶችና ውስጣዊ ግጭቶች ብሔር ተኮር ጾታዊ የጥላቻ ንግግሮችን ያፋፍማሉ። በተመሳሳይ ሃይማኖት ስፖርታዊ ተጽዕኖዎች አብዛኞቹ ሴቶችን ለማጣጣል እና ለማጠልሸት የሚውሉ ንግግሮች ሆነው ተገኝተዋልም ብሏል። በጥናቱም በዚህም የተነሳ ሴቶች ግንባር ቀደም የፆታ ጥቃት ሰለባ ከመሆናቸውን ባሻገር የጥቃቱ ኢላማም መሳሪያና ተምሳሌትም ተደርገዋል ብሏል። ሴንተር ፎር ኢንፎርሜሽን ሪዚሊያንስ አጠናሁት ባለው ጥናት ማረጋገጡን ገልጿል። ሌትናል ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሆነው ተሾሙም። ጠቅላይ ሚኒስትር አብይ አህመድ በይፋዊ የማህበራዊ ትስስር ገጻቸው እንዳስታወቁት የአቶ ጌታቸው የስልጣን ዘመን በሕጉ መሰረት ሲያበቃ ምክትል ሆነው ያገለገሉት ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ፕሬዚዳንት ሆነው መሾማቸውን አስታውቀዋል። ባለፉት ሁለት ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉት ሌትናል ጀነራል ታደሰ ወረደ ባለፉት ሁለት ዓመታት የነበሩ ድካሞችን እና ጥንካሬዎችን በግልጽ የሚገ ገነዘቡ ሰው ናቸው ሲሉም ጠቅላይ ሚኒስትሩ ጽፈዋል። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነባቸው ናቸውም ሲሉ ገልጸዋል። የትግራይ ሕዝብ የጠማውን ሰላምና ልማት፣ እንደዚሁም እንደ ሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁም ብለዋል። በተያያዘ ዜና ላለፉት ሁለት ዓመታት በጊዜያዊ አስተዳደር ፕሬዝዳንትነት የመሩትን እና ምክትላቸው በነበሩት ሌትናል ጄኔራል ታደሰ ወረደ የተተኩት አቶ ጌታቸው ረዳ የትግራይ ህዝብ ላሳየኝ ክብርና ድጋፍ ላቅ ያለ ምስጋና አቀርባለሁ ብለዋል። አቶ ጌታቸው በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የሁለት ዓመት የጊዜያዊ የአስተዳደር ፕሬዚዳንትነት ኃላፊነቴን በይፋ አስረክቤያለሁ ሲሉ ገልጸዋል። አክሎም የክልሉ ህዝብ ወደ ተሻለ ሁኔታ ተመልሶ ሁለንተናዊ ፍላጎቱ እንዲሟላለት የምችለውን ሁሉ አደርጋለሁ ያሉ ሲሆን፣ የሰላምና የለውጥ ፍላጎት እንዲቀጥል ትግላችንን እናጠናክር የሚል መልእክታቸውንም አስተላልፈዋል። በኢትዮጵያ የአየር ንብረት ለውጥ በዚሁ የሚቀጥል ከሆነ ቡና እያበቀሉ ካሉ አካባቢዎች መካከል ከ40 እስከ 60 በመቶ የሚሆኑት ቡናን ላያበቅሉ ይችላሉ ተባለም። ሸገር እንደዘገበው የአየር ንብረት ለውጥ ኢትዮጵያ ላይ በ25 ዓመት ምርት ላይ በጠቅላላ ምርቷ ከአስር በመቶ የሚሆነውን ሊያሳጣት ይችላል ተብሏል። አሁን አስር በመቶ የሚሆነው የሀገሪቱ ጠቅላላ ምርት በአየር ንብረት ለውጥ እየታጣ ነውም ተብሏል። ይህ እውን እንዳይሆን ከወዲሁ የሀገሪቱ ኢኮኖሚ ለአየር ንብረት ለውጥ ተጋላጭ እንዳይሆን መስራት ያስፈልጋል መባሉን ሸገር አክሎ ዘግቧል። በኢትዮጵያ የስነ ምግብ ሽግግር ስርዓት የአየር ንብረት ለውጥ አስተባባሪ ከፈለኝ ጌታሁን እንዳሉት የአየር ንብረት ለውጥ በዓለማችን በተለይም እንደ ኢትዮጵያ ባሉ ሀገራት ከፍተኛ ስጋት ደቅኗል ብለዋል። በተለይ በግብርናው ዘርፍ ላይ የደቀነው ስጋት አሳሳቢ ነው የሚሉት ከፈለኝ ጌታሁን የአፈር ለምነትን ከማሳጣት ጀምሮ የውሃ አካላትም እንዲደርቁ የአየር ንብረት ለውጥ እያደረገ መሆኑን በጥናት ተረጋግጧል ብለዋል። ኢትዮጵያ በዓመት ከፍተኛ የሆነ የውጭ ምንዛሬ የምታገኝበት የቡና ምርት ቀዳሚው ሲሆን የአየር ንብረት ለውጥ ክፉኛ እንዳይጥልበት ስጋት መደቀኑን ተገልጿል። ታዳሽ ኃይልን መጠቀምና መሰረተ ልማቶችም እንደ ሀገር ማስፋፋት ያስፈልጋል መባሉን ሸገር በዘገባው አክሎ ገልጿል። የአፍሪካ ህብረት፣ አዲሱ የአሜሪካ ታሪፍ የንግድ ትብብርን አደጋ ላይ ይጥላል አለም። የአፍሪካ ህብረት እንዳስታወቀው በአህጉሪቱ ላይ በአሜሪካ የተጣሉ አዲሶቹ ታሪፎች ለአስርት ዓመታት የዘለቀውን በጋራ ጥቅም ላይ የተመሰረተ የንግድና ትብብር ግንኙነት አደጋ ላይ እንደሚጥለው አስጠንቅቋል። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ የሱፍ የአሜሪካ መንግስት በወሰደው የታሪፍ ጭማሪ ላይ ያላቸውን ጥልቅ ስጋት በመግለጽ ይህንንም ውሳኔ እንደገና እንዲያጤነው አሳስበዋል። አሜሪካ የረጅም ጊዜ እሴቶች እና በጋራ ምኞቶች ላይ የተመሰረተውን የረጅም ጊዜ የአፍሪካና የአሜሪካ አጋርነትን ከማጠናከር ይልቅ ለማዳከም እያደረገችው ያለው እንቅስቃሴ ተገቢ አይደለም ማለታቸውም ተገልጿል። በተለይ ልቅ የጨርቃጨርቅ ላኪ የሆነችው ሌሴቶ እስከ 50 በመቶ የሚደርስ ታሪፍ የተጣለባት ሲሆን ደቡብ አፍሪካ፣ ማዳጋስካርና ቦትስዋና ደግሞ ከሰላሳ 30 በመቶ በላይ በሆነ ታሪፍ ጭማሪ ከፍተኛ ጉዳት እንደደረሰባቸው ህብረቱ አክሎ ገልጿል። ሳውዲ አረቢያ ኢትዮጵያን ጨምሮ ለ14 ሀገራት ዜጎች በጊዜያዊነት ቪዛ መስጠት አቆመች። ለመጪው የሀጅ ወቅት የጉዞ ፍሰትን በተሻለ ለመቆጣጠር በማሰብ ኢትዮጵያ፣ ህንድ፣ ፓኪስታንና ግብፅን ጨምሮ የ14 ሀገራት ዜጎች ለአጭር ጊዜ የሚቆዩ አዳዲስ ቪዛዎችን መስጠት በጊዜያዊነት ሳውዲ አረቢያ ማቆሟን ገልፍ ኒውስ ዘግቧል። እገዳው ከሚያዝያ አራት ጀምሮ ተግባራዊ ሲሆን የንግድ ጉብኝት፣ የኢቱሪስትና የቤተሰብ ጉብኝት ቪዛዎችን ይመለከታል። እገዳው የመን፣ ቱኒዚያ፣ ሞሮኮ፣ ዮርዳኖስ ናይጄሪያ፣ አልጀሪያ፣ ኢንዶኔዥያ፣ ኢራቅ፣ ሱዳን፣ ባንግላዴሽ እና ሊቢያንም ይመለከታል ተብሏል። ከእነዚህ ሀገራት የመጡና ቀድሞውንም የሚሰራ ቪዛ ያላቸው ተጓዦች እስከ ሚያዚያ አራት ድረስ ወደ ሳውዲ እንዲገቡ ይፈቀድላቸዋል። ነገር ግን ከሚያዚያ 21 በኋላ መቆየት አይችሉም ተብሏል። በኢትዮጵያ አቆጣጠር ከግንቦት 27 እስከ ሰኔ 2 2017 ዓ.ም ድረስ ጨረቃ መታየቷን ተከትሎ ሀጂ ይካሄዳል ተብሎ ይጠበቃል። የኢትዮ ጅቡቲ ምድር ባቡር ከመሃል ሀገር ጀምሮ ሀዲዱ እስከተነጠፈበት ጅቡቲ ድረስ ፍጥነቱን ሊጨምር መሆኑን አሳወቅም። ምድር ባቡሩ በሰዓት 80 ኪሎ ሜትር እፈጥናለሁ ብሏል። በሀገሪቱ ኢኮኖሚ ውስጥ 50 በመቶውን ገቢና ወጪ ዕቃ በዚሁ መስመር እያቀላጠፈ ያለው ምድር ባቡር ለዚሁ ፍጥነቱን በሰዓት 80 ኪሎ ሜትር እንደሚያደርግ አስታውቋል። በተደጋጋሚ በእንስሳት ግጭትና ካሳ ሰበብ ጭነት የያዙ ባቡሮች እየታገቱ መቆየታቸው ምድር ባቡሩን ሲፈትነው መቆየቱን ሸገር ዘግቧል። ይሁንና ሌሎች ፈተናዎችን አሻሽዬ የሀገሪቱን ገቢ ወጪ ንግድ 50 በመቶ በዚሁ ለማድረግ አቅጃለሁ ማለቱንም ዘገባው ገልጿል። ኢትዮ ጅቡቲ ምድር ባቡር ከዚህ በተጨማሪም የመንገደኞች ሰዎችን መጓጓዣ ንጽሕና ጠብቆ አገልግሎት ለመስጠት እየሰራ መሆኑንም ገልጿል። ሀገርኛ ሪፖርት